voice of America. B O A. Yeh, ya America, dums radio tabiano. በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ታህሳስ 19 2009 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን በሁከትና ብጥብጥ ተጠርጥረው የተያዙ ከ12000 በላይ የሚሆኑ ዜጎች ቀደም ብለው ቀደም ሲል ከተሰጠው ጋር የሚመሳሰል የተሃድሶ ስልጠና እንደሚሰጣቸው የኢትዮጵያ መንግስት አስታወቀ። የአስቸኳይ ጊዜ አዋጁ ግትር አይደለም። የታለመለትን አላማ ካሳካ አስፈላጊነቱ እየቀነሰ ነው የሚሄደው። ስል ግዴታ ስድስት ወር ስለተባለ ስድስት ወር ይቆያል ማለት አይደለም። የሁኔታዎች መሻሻል መሬት ላይ ያለው እውነታ ይወስነዋል። የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ ናቸው። ዘገባው በአብይ ርዕስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአዲስ አበባ ያስተዳደር መስሪያ ቤቶች በተፈጸሙ የሙስና ወንጀሎች የተጠረጠሩ አንድ መቶ ሀያ አምስት ግለሰቦችን በቁጥጥር ስር ማዋሉንና ጉዳያቸውን እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ አስተላልፎልናል። የአዲስ አበባ ፖሊስ ኮሚሽን ሰሞኑን እንዳስታወቀው ባለፈው ሳምንት መጨረሻ በቁጥጥር ስር የዋሉት ሰዎች በተለያዩ የከተማዋ የአስተዳደር መሰሪያ ቤቶች የሚሰሩ ናቸው። ሀያ ሁለቱ በአመራር ደረጃ የሚገኙ፣ ዘጠና ዘጠኙ ሰራተኞችና አራቱ ደግሞ ሌሎች ግለሰቦች መሆናቸውንም በመንግስት የመገናኛ ብዙሀን የተጠቀሰው የኮሚሽኑ መግለጫ አመልክቷል። የመንግስትን ቤት ወደ ግለሰቦች እንዲዞር ማድረግ፣ በህገ ወጥ መንገድ የተሽከርካሪ ሰሌዳ መስጠት፣ በሌሎች ስም መንጃ ፈቃድ መስጠት፣ የመንግስትን ገንዘብ ማጉደል፣ ያለ ጨረታና ከህግና ስርዓት ውጪ ስራዎችን ለግለሰቦች መስጠት ደግሞ ከተጠረጠሩባቸው ወንጀሎች መካከል መሆናቸውን ጠቅሷል። እርምጃው መንግስት ከቅርብ ጊዜ ወዲህ ከጀመራቸው የመልካም አስተዳደርና የጥልቅ ተሃድሶ እንቅስቃሴዎች ጋር የተገናኘ እንደሆነም መግለጫው ጠቁሟል። የመዲናዋ የልማት እንቅስቃሴዎች በሚፈለገው ፍጥነት የህዝቡን እርካታ ሊያመጣ በሚችል አቅጣጫ እንዳይጓዙ የሚያደርጉ እንቅፋቶች መኖራቸውን መግለጫው አስታውሷል። ከእነዚህ እንቅፋቶች መካከል በተለያዩ የመንግስትና የአስተዳደር አካላት በአንዳንድ የመንግስት ሰራተኞች የሚፈጸሙ የሙስና ወንጀሎች ዋነኞቹ እንደሆኑም አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦሮሚያ ክልል ቦረና ዞን ሰዎች ምክንያቱ ባልተገለጸ ሁኔታ እየታሰሩ መሆናቸውንና ከየእስር ቤቱም ወዳልታወቀ ስፍራ እየተወሰዱ ነው ሲሉ የሂዱ ሎላ ከተማ ነዋሪዎች ለዝግጅት ክፍላችን ገልጸዋል። ሁኔታውን በቅርብ እየተከታተሉ መሆናቸውን የተናገሩ ሰው ከሦስት ቀናት በፊት ገልገሎ ሃላኬ ጅሎና ሚልኪ ቱሉ ዲዳ የሚባሉ ሁለት ወጣቶች ከሂዱ ሎላ እስር ቤት ተወስደው የት እንደደረሱ እንደማይታወቅ ለኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ገልጸውለታል። ስሜ ደደስ ያባላል። እዚ ሁለቱ ታስሮ ነበረ፣ ሂዱ ሎላ ውስጥ ነው። ወደየት እየሄዱ አልታወቅም፣ አልታወቀም። እያ የነሱ ቤተሰብ በዛ ሄዶት የሉም፣ እስር ቤት ውስጥ የሉም፣ ስማቸው እዛ የሉም። ሲጠይቁ እኛ እናቁም ነው ሚሉት ወጣቶች ናቸው። ሞየሌስትን ብዙ ሰው ነው የታሰሩት። ሰሞኑ አብዲ ሙሉ የሚባል ሀሰን ሙሉ ገባባ እና ዲድ የሚባሉት ነው የታሰሩት። እኛ ስንጠይቅ እነዚህ ጥፋተኞች ናቸው የሚሉት ብዙ ሰው እየታሰረ ነው። የሚያሰሩት ያው የመንግስት ኮማንድ ፖስት ተመካሪዎች ናቸው እዚህ ያሉት። ዝም ብሎ ነው እንመተት ሰዎቹን ከቤት ነው የሚወስዱት። መንገድ ላይ ነው የሚወዙት። ማንም የነሱ ጥፋት አያውቅም። እኛ ስንጠይቅ ጥፋታቸውም አይናገርም። የሰማችሁት ድምፅ የተቀየረ በመሆኑ ተመሳሳይ ቢገኝ በአጋጣሚ ብቻ የተፈጠረ መሆኑን እናስታውቃለን። የሚዮ ወረዳ አስተዳዳሪ አቶ ጀንበሩ አበራ የተባለውን አስተባብለዋል። ይሄ ውሸት ነው። ኦሮሚያ ውስጥ ግርግሮች የነበሩ ጊዜ እንኳን በወረዳችን የታሰረ ማንም የለም። የደረሰን ሪፖርትም የለም። ምናልባት ወንጀል ፈጽመው የታሰሩ ሊሆኑ ይችላሉ። ይህንን ግን ከሚመለከተው ክፍል መጠየቅ ይቻላል። የተለያየ ቦታ ማሰር ይቅርና በወረዳችን ከጸጥታ ጋር በተያያዘ የታሰረ ማንም የለም። ነዋሪዎቹ ግን የሞያሌ ወረዳን ጨምሮ ሰዎች በየቀኑ እንደሚታሰሩ ተናግረዋል። የሞያሌ ወረዳ ባለሥልጣናትን ለማግኘት ያደረገው ሙከራ እንዳልተሳካ ሶራ በዘገባው ጠቁሟል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ አደጋ ላይ ወድቋል ያሉትን የእስራኤልና የፍልስጤማውያን የሁለት መንግስታት ምስረታ መፍትሄ አስመልክተው ዛሬ የመጨረሻ ደቂቃ ሰፊ ማብራሪያ አድርገዋል። ሚኒስትር ኬሪ በውጭ ጉዳይ ሚኒስቴር መስሪያ ቤት ባሰሙት ንግግር ባለፈው ሳምንት በተባበሩት መንግስታት የጸጥታ ጥበቃው ምክር ቤት በተላለፈው እስራኤል በሰፈራ ግንባታዎቿ ምክንያት በተወገዘችበት ውሳኔ ሀገራቸው የወሰደችውን አቋም ትክክለኝነት አስረድተዋል። በተባበሩት መንግስታት የተሰጠው ድምጽ የሁለት መንግስታት ምስረታ መፍትሄውን የመጠበቅ ጉዳይ ነበር። የኛም አቋም እሱ ነው ብለዋል። እስራኤል እንደ አይሁድ እና ዲሞክራሲያዊ ሀገር የመኖር የወደፊት እጣዋ እንዲጠበቅ ሲሉ አብራርተዋል። ሚኒስትሩ በፕሬዝደንት ባራክ ኦባማ የስልጣን ዘመን ማጠናቀቂያ ላይ የተወሰደው ይህ አቋም ከእስራኤል መሪዎችና በዩናይትድ ስቴትስ ምክር ቤትም የዲሞክራትና የሪፑብሊካን አባላት በኩል ብርቱ ነቀፋ ገጥሞታል። ዩናይትድ ስቴትስ ከረጅም ጊዜ አጋሯ ከእስራኤል ጎን ሳትቆም ቀርታለች በማለት ሚስተር ኬሪ በዛሬ ንግግራቸው እስራኤል ምንጊዜም ቢሆን የቅርብ አጋራችን ሆና ትኖራለች ሰፈራዎቹ ግን በሁለቱ ወገኖች መካከል የሰላም ስምምነት እንዳይደረስ ትልቅ መሰናክል ሆነዋል ሲሉ ነቀፋውን ውድቅ አድርገዋል። ወዳጅ ለወዳጁ ከባዱን ሐቅ ይነግራል ወዳጅነት ደግሞ መከባበርን ይጠይቃል ያሉት ሚኒስትር ኬሪ ያለው ሁኔታ ባለበት እንዲቀጥል መፈለጉ የሚያመራው ወደ አንድ መንግስት መፍትሄ ነው። ያ ደግሞ በአብዛኛው ህዝብ አይፈለግም ብለዋል። ትናንት ማክሰኞ ተመራጩ ፕሬዚደንት ዶናልድ ትራምፕ በድጋሚ በኦባማ አስተዳደር ላይ ወርደዋል። እንዲህም አሉ። በእስራኤል ላይ እንዲህ አይነት ንቀትና ጥላቻ እንዲቀጥል እንፈቅድ አንችልም። ዩናይትድ ስቴትስ የዛሬና ያድርገውና ጥሩ ወዳጃቸው ነበረች። ለእስራኤሎች ሲሉ በትዊተር የጻፉ ትራምፕ ቀጥለው እስራኤል በርቺ ጥር ሀያ እየደረሰ ነው ብለዋል። የእስራኤል መሪዎችም የወደፊት የውጭ ጉዳይ ሚኒስትር ኬሪ የዛሬ ንግግር ከማድረጋቸው በፊት ከወዲሁ ነቀፌታ ሲያሰሙ ነበር። የሕዝብ ደህንነት ሚኒስትሩ ጊላድ ኤልዳን በእስራኤል ሬዲዮ ሲናገሩ የኬሪን ንግግር አሳዛኝ ብለውታል። ጸረ ዲሞክራሲያዊ፣ ምክንያቱም አስተዳደሩም ሆነ የኬሪ ያስተዳደራቸውም ሆነ የኬሪ አላማ ተመራጩን ፕሬዚደንት ትራምፕን ከወዲሁ ለመጠፈር ነው ብለዋል። ይህ በዚህ እንዳለ አንድ የኢየሩሳሌም ባለስልጣን ሲናገሩ በምስራቅ ኢየሩሳሌም በመቶች የተቆጠሩ አዳዲስ የሰፈራ መኖሪያ ቤቶችን ግንባታ ፈቃድ የሚመለከተው ኮሚቴ ዛሬ ድምጽ ሊሰጥበት የነበረውን እቅድ ለሌላ ጊዜ አዛውረዋል። የኢየሩሳሌም የፕላንና የቤቶች ኮሚቴ አባል ሃናን ሩቢን የዛሬው የኮሚቴው የድምፅ መስጠት እቅድ የቀረው በጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጥያቄ መሰረት ነው ብለዋል። ድምፅ ሊሰጥበት የነበረው ራሞት እና ራማት ሽሎሞ በሚባሉ እስራኤል በ1967 ጦርነት ወቅት በኃይል በያዘቻቸው አካባቢዎች በሚገኙ መንደሮች 497 የሰፋሪ መኖሪያ ቤቶችን ለመገንባት የቀረበ እቅድ ነው። የኮሚቴው ድምፅ አሰጣጥ እንዲቀር የተደረገው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ንግግራቸውን ከማሰማታቸው ጥቂት ሰዓታት ቀደም ብሎ መሆኑ ተስተውሏል። ጀርመን ዋና ከተማ በርሊን ውስጥ የፈረንጆች ገና ገበያ ላይ የደረሰውን የሰዎች ሕይወት ያጠፋ ጥቃት ካደረሰው አኒስ አምሪ የሚባለው ሰው ጋር ግንኙነት አለው ተብሎ የተጠረጠረ ቱኒዚያዊ በቁጥጥር ስር መዋላቸውን የጀርመን ባለሥልጣናት አስታውቀዋል። የአርባ ዓመቱ ሰው ዛሬ የተያዘው መኖሪያ ቤቱና የንግድ ቤቱ ከተፈተሹ በኋላ መሆኑን የጀርመን ፌዴራል አቃቢያነ ሕግ ገልጸዋል። የሰውየው የስልክ ቁጥር የበርሊኑ አጥቂ ስልክ ላይ መገኘቱንም ጠቅሰዋል። ቱኒዚያዊው በጥቃቱ እጁ ሳይኖርበት እንደማይቀር ምርመራዎች አሳይተዋል ያሉት የጀርመን ባለሥልጣናት በይፋ የሚያሳስረው በቂ ማስረጃ ይኑር አይኑር ለመወሰን እስከ ነገ ሐሙስ ጊዜ እንዳላቸው ተገልጿል። በመጨረሻም የሶሪያን ሽምቅ ተዋጊዎች ማስታጠቅን አስመልክቶ ዩናይትድ ስቴትስ ቁጥጥሩን ለማላላት በቅርቡ የወሰደችው ውሳኔ የሀገሬን ሀይሎችና ሶሪያ ውስጥ ያሉኝን ሌሎች ጥቅሞችን የሚጎዳ የጠላት ስራ ነው ስትል ሩሲያ ስሞታ አቅርባለች የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛሃሮቭ ትናንት የፖሊሲ ለውጡን ነቅፈው ለሮይተርስ በሰጡት ቃል ተንቀሳቃሽ ጸረ አውሮፕላኖችን ጨምሮ የጦር መሳሪያ ሊቀርብላቸው እንደሚችል በአዲሱ ሕግ ውስጥ ሰፍሯል ብለዋል። ሞስኮ ሶሪያ ጦርነት ውስጥ መግባቷን የሚቃወሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ የፈረሙትን የመከላከያ ጉዳይ ሕግ መጥቀሳቸው ነው። የሩሲያዋ ቃል አቀባይ አክለው ለአማጽያን የሚሰጥ የጦር መሳሪያ ጂሃዳውያን እጅ በአፋጣኝ ገብቶ የሩሲያ አየር ኃይል እና ሌሎች ወታደራዊ አባላቷና ደማስቆ የሚገኘው ኤምባሲያችን ለጥቃት ይጋለጣሉ ጂሃዳውያን እጅ መግባታቸው ደግሞ የሚቀር አይደለም ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር የሩሲያ ውንጀላ አዲስ አይደለም ብለዋል ሀገራችን ለሶሪያ ሽምቅ ተዋጊ ተዘዋዋሪ የአየር መከላከያ መሳሪያ አትሰጥም ሲሉም አስታውቀዋል በእነዚህ መሳሪያዎች ጉዳይ አቋማችን አልተቀየረም እንደዚያ ያለ መሳሪያ ሶሪያ ቢገባ እጅግ በጣም እንደሚያሳስብ እናውቃለን ብለዋል ማርክ ቶነር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎዋርድስ በ25 ሜትር ባንድ በ11720 በ11835 በ12040 እና በ12140 እንዲሁም በ12110 ኪሎዋርድስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 19 2009 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ በሁከትና በብጥብጥ ተጠርጥረው የተያዙ ከ12000 በላይ የሚሆኑ ዜጎች ከዚህ ቀደም ከተሰጠው ጋር የሚመሳሰል የተሃድሶ ሥልጠና እንደሚሰጣቸው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ ተናግረዋል። ቀደም ሲል ከተያዙት ውስጥ 9800 የሚሆኑ ሰዎች መለቀቃቸው፣ ከ2400 በላይ ደግሞ ጉዳያቸው በፍርድ ቤት እንዲታይ መወሰኑን የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሰሞኑን አስታውቀዋል። በሁለተኛ ዙር የተያዙ ከ1200 በላይ የሚሆኑ ሰዎችም ተመሳሳይ ስልጠና እንደሚሰጣቸው ነው ቃል አቀባዩ ያስታወቁት። የአዲስ አበባው ሪፖርተራችን እስክንድር ፍሬው ቃል አቀባዩን አቶ መሐመድ ሰይድን አነጋግሮ ተከታዩን ዘግቧል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለአሜሪካ ድምፅ እንዳብራሩት የአስቸኳይ ጊዜ አዋጁ እየተቀመጠለትን ዓላማ እያሳካ ነው። መሻሻሎች በዚህ ፍጥነት ከቀጠሉና አዋጁን አስፈላጊ ያደረጉት ችግሮች ከተቀረፉ ከታሰበው ቀደም ብሎ ሊነሳ የሚችልበት ዕድል መኖሩንም አብራርተዋል። የአስቸኳይ ጊዜ አዋጁ ግትር አይደለም። የታለመለትን ዓላማ ካሳካ አስፈላጊነቱ እየቀነሰ ነው የሚሄደው። ስል ግዴታ ስድስት ወር ስለተባለ ስድስት ወር ይቆያል ማለት አይደለም። የሁኔታዎች መሻሻል፣ መሬት ላይ ያለው ሁኔታ ይወስነዋል። ያልኩት ለዚህ ነው። እንግዲህ በሂደት ሁላችንም በተጨባጭ እያየናቸው ያሉ ለውጦች አሉ፣ መሻሻሎች አሉ። እነዚህን መሻሻሎች መንግስት እያየ ከህዝብ ጋር እየተመካከረ አስፈላጊነቱ በሚያበቃበት ወቅት ላይ አስቸኳይ ጊዜ አዋጁ የሚያበቃበት ሁኔታ ነው የሚኖረውና አሁን በርካታ ለውጦች አሉ። ይሄ ለውጥ ደግሞ ተጨባጭ የሆነ ለውጥ ነው፣ የሚታይ ለውጥ ነው፣ ህብረተሰቡ እየኖረው ያለው ለውጥ ነው። ይህን መነሻ በማድረግ መንግስት በቀጣይ እየገመገመ አንድ ድምዳሜ ላይ የሚደርስበት ሁኔታ ይኖራል ብዬ አስባለሁ። አቶ መሀመድ፣ ለምሳሌ በአስቸኳይ ጊዜ አዋጁ ምክንያት በሁከት ተጠርጥረው በቁጥጥር ስር የዋሉ ዜጎች ቁጥር ከ24 ሺህ በላይ መሆኑ እየተገለጸ ነው። ሰሞኑን የተፈቱት የተሃድሶ ትምህርት ወስደው 9800 ናቸው። ቀሪዎቹ እንዴት ነው የሚሆኑት? በዛ ላይ መረጃ ይስጡኝና በዚህ ላብቃ። ወደ 9800 የሚሆኑ ሰልጣኞች ትምህርታቸውን ጨርሰው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው የገቡበት ሁኔታ ነው ያለው። ወደ ፍርድ ቤት ወደ በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሀድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው። ሰሞኑን ለአገር ውስጥ የመገናኛ ብዙኃን መግለጫ የሰጡት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትር ሲራጅ ፈጌሳ ተመሳሳይ ሀሳብ አንጸባርቀዋል። አዋጁ ከገደበው ነገር ይልቅ ያመጣው ሰላም ይበልጣል ብለዋል ሚኒስትሩ። በሁከትና ብጥብጥ ተጠርጥረው የተያዙ ሰዎችን በተመለከተም አብዛኛዎቹ በተሀድሶ ውስጥ የሚያልፉበት፣ የተቀሩት ደግሞ በህግ የሚጠየቁበት ሁኔታ መኖሩን አመልክተዋል። አዋጁ የሚከለክላቸውን ነጥቦች በሚገባ ማወቅ እንደሚገባ ማሳስበዋል። ሁከትና ብጥብጥ አሁንም መቀስቀስ አይቻልም። ህዝቦችን እርስ በርስ የሚያጋጭ ነገር አሁንም መቀስቀስ አይቻልም። ከአሸባሪ ድርጅቶች ጋር መገናኘት አሁንም አይቻልም። የአሸባሪ ድርጅቶችን ሚዲያ መከታተል አሁንም አይቻልም። አሁኑ ያለ ፈቃድ ያለ ኮማንድ ፖስቱ ፈቃድ የአደባባይ ስብሰባ፣ ሰልፍ ማድረግ አይቻልም። ስለዚህ ነ ተገድበዋል። ሚኒስትሩ አዋጁን ተላልፎ የተገኘ ማንኛውም አካል ተጠያቂ እንደሚሆን ያስረዱትም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እና የመድረክ ምክትል ሊቀመንበር የሆኑትን የዶክተር መረራ ጉዲናን ጉዳይ በምሳሌነት በመጥቀስ ነው። ይህን አዋጅ የተላለፉ ዜጎች በቁጥር ስር ይዋሉ በታዲሱ መግባት ያለበት በታዲሱ እየገባ ነው። በህግ መጠየቅ ያለበት በህግ እየተጠየቀ ነው ያለው። እነኚህ ዜጎች የገዢ ፓርቲ አባል ሊሆን ይችላሉ፣ አመራር ላይ የነበሩ ሰዎች ሊሆኑ ይችላሉ፣ የተቃዋሚ ፓርቲ ሊሆኑ ይችላሉ፣ ከየትኛውም ገለልተኛ የሆኑ ዜጎች ሊሆኑ ይችላሉ። እነኚህ አካላት እነኚህ ዜጎች እንደ ዜጎች የሚጠየቁበት የአስቸኳይ ጊዜ አዋጁን ህጉን በመተላለፍ ሁከትና ብጥብጥ ውስጥ በመሳተፍ ሌላ ምንም መመዘኛ የለው። ስለዚህ ይሄ ህግ ለሁሉም ዜጎች እኩል የሚሰራ ነው። ሁሉም ዜጎች ደግሞ በህግ ፊት እኩል ናቸው። አንዱን ከአንዱ የምናበላለትበት አሰራርም የለንም። ስለዚህ የዶክተር መራራ ጉዲና ጉዳይም እናውቃለን፣ ሲወጣም እናውቃለን። ዶክተር መራራ ጉዲና ወደ ስብሰባው ሲሄድ ወደ አውሮፓ ህብረት የሄደበት ስብሰባና የሰራው አላማ ግን ሁለቱ የተለያዩ ናቸው። ተሳትፎ የተገኘበት ስብሰባና እዛ በሄደበት ሲሰራው የነበረው ነገር ሁለቱ የተለያዩ ናቸው። ይሄን በህግ የሚጠይቅባቸው ነገሮች ለይተን በህግ አቅርበናል። መጠየቅ ያለበት ነገር ስለዚህ፣ በህግ ሂደቱ በፍርድ ሂደቱ ውሳኔዎች የሚሰጡበትና በዛ መልክ ቀጣይ በፍርድ ሂደቱ የሚከታተልበት ሁኔታ ነው የሚኖረው። የኮማንድ ፖስቱ አመራሮች በዶክተር መረራ መታሰር ላይ በጋዜጣዊ መግለጫ አስተያየት ሲሰጡ የአቶ ሲራጅ የመጀመሪያው ነው። ከታወጀ ከሁለት ወራት በላይ ያስቆጠረው የአስቸኳይ ጊዜ አዋጅ የቆይታ ጊዜ ስድስት ወራት ነው። የህዝብ ተወካዮች ምክር ቤት በሁለት ሶስተኛ ድምፅ ይህንን አዋጅ በየአራት ወሩ በተደጋጋሚ እንዲታደስ ሊያደርግ ይችላል። ከመንግስት እየወጣ ያለው መረጃ ግን ሁኔታዎች ከተሻሻሉ ከስድስት ወራት በፊትም ሊነሳ እንደሚችል የሚጠቁም ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሶስት ዓመት እስራት ተፈርዶበት ዝዋይ ማረሚያ ቤት የሚገኘው ጋዜጠኛ ተመስገን ደሳለኝ ሕመሙ ጸንቶበት ወደ ሆስፒታል ተወስዶ እንደነበር የገለጹት ቤተሰቦቹ የማረሚያ ቤት ባለስልጣናት የጤንነት ሁኔታውን አስመልክቶ መረጃ እንደከለከሏቸው አስታውቀዋል። በስም ማጥፋት ህዝብን በማነሳሳትና ሐሰተኛ መረጃን በማሰራጨት ክስ የሶስት ዓመት እስራት የተፈረደበትን ጋዜጠኛ እስራት የመብት ድርጅቶች ሲያወግዙና ጋዜጠኛው እንዲፈታ ሲጠይቁ መቆየታቸው ይታወሳል። ተመስገን ከዚህ ቀደም በእስር ላይ የሕክምና አገልግሎት ተከልክሎ እንደነበረ የጋዜጠኛ ተሟጋች ቡድን ሲፒጄ በተደጋጋሚ ዘግቧል። ሄኖክ ሰማእግዜር ማምሻውን እየተመስገንን ወንድም ታሪኩ ደሳለኝን አነጋግሯል። በደረሰን መረጃ መሰረት ከአንድ ቀን በፊት ታሞ ዘዋይ ሆስፒታል ባሱ መግባቱን ነበር የሰማ ነው። ከዛ ሰዎች ልከን ነበረ፣ ጓደኞቹ ልከን ነበረ። በወቅቱ የሆስፒታሉን ሰዎችም ስለ በሽተኛው ምንም ነገር መናገር አንችልም አሉ። የማረሚያ ቤት ሰዎችም አናስገባም፣ ምንም መረጃ የለንም፣ አናቅምም አሉ እና በጣም እንደታመመ ሰምተናል። በህመም ላይ ነው የሚገኘውም የህመሙን አይነት ወይ ደግሞ የህመሙ ጥናት ምን ያህል እንደሆነ የምታውቁት መረጃ አላችሁ? ከአስራ አንድ ቀን በፊት ስናገኘው በጣም የጨጓራ ህመምና የገቡም የምንተባበሶበት ነበረ ያገኘ ነው እንግዲህ ምንም ከመገመት ውጪ ይሄን ያህል ነው። ይሄን ያመመው ሆስፒታል ራሱን ስቶ የሚያስወስደውን ነገር አላወቅንም። እንግዲህ እንዳመመው ማወቅ አልቻለም። በጣም ያሳሰበንም ያስጨነቀንም ነገር ስላገኘውም ሕክምና ማናቅም፣ ስለታመምበትም ማናቅም፣ ምንም መረጃ የለንም እስር ቤቱም ሊነግሩን ስላልቻሉም ይሄን ያስጨነቀና፣ የሰሞኑን ሕክምናውን አስመልክቶ የማረሚያ ቤት ባለስልጣናትን አነጋግራችሁ ከሆነ ምን አይነት ምላሽ ሰጧችሁ? ስለ እሱ ሊያነሱ ሚቀርና መግባት አትችሉም ነው ያሉን። ምንም የምናውቀው ጉዳይ ለመግባት ማትችል መጠየቅ ማትችሉም ስለሱ መናገር ማንችልም ነው ያሉት። ይነግሩን አልፈለጉም። እንግዲህ እንደሚታወቀው ወንድም ተመስገን ደሳለኝ የሶስት ዓመት እስራት ተፈርዶበታል። ምን ያህሉን አጠናቋል? ምናልባት የአመክሮ ጥያቄውስ ሁኔታ አስመልክቶ እሱ እንዳልጠየቀ ሰምተናል። ያለው ሁኔታ ምንድን ነው? እንግዲህ አንድ አመት ከሁለት ወር ሆኖታል። በፍር ላይ የተፈረደበት ሶስት አመት ነው። አመክሮ ተገንገም ብለውት ነበር ግን ከዚህ መንግስት ለመገምገም ህሊኔ አያፈቅድልኝም። አመክሮ አልተገመገመም። እንግዲህ አስር ወር ይቀረዋል ማለት ነው በተፈረደበት መሰረት። በጣም ነው የማመሰግነው። የኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ፣ ቤተሰቡ በተመስገን የጤና ሁኔታ አስመልክቶ ስጋት እንደገባው የገለጸበት ነው። አመሰግናለሁ ታሪኩ። እሺ እኔም አመሰግናለሁ። የሁለተኛው የዓለም ጦርነት ቁርሾ እየተዘጋ ይመስላል። ያኔ በተቃራኒ ጎራ ተሰልፈው የተናነቁት ዩናይትድ ስቴትስ እና ጃፓን ዛሬ ወዳጆች ናቸው። የእርቅን ጉዳይ ግን ሁለቱም ዝም ዝም ከማለት በስተቀር ጨርሶ አልዘጉትም ነበር። እነሆ የወታደራዊቱ ጃፓን አየር ኃይል ጀቶች በዩናይትድ ስቴትስ ፐርል ሃርበር የባሕር ኃይል መደብ ላይ ድንገት ባደረሱት ወረራና በከፈቱት ጥቃት በአንድ ጀንበር 2400 የአሜሪካ ወታደሮች ተገድለዋል። ያ ታሪክ ከተፈጸመ ከሰባ አምስት ዓመታት በኋላ የጃፓን ጠቅላይ ሚኒስትር ሽንዞ አቤና የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አብረው ፐርል ሃርበርን ትናንት ጎብኝተዋል። በጉብኝታቸው አላማ የጉብኝታቸው ዓላማ ያኔ የተጎዱትን ለመዘከርና የእርቅ መልእክት ለማስተላለፍ ነው፣ የቂምና የጥርጣሬን ዶሴ መዝጋት። ጃፓን ፐርል ሃርበርን በደበደበች ማግስት ህዳር 28 1934 ዓ ም በኢትዮጵያ የዘመን አቆጣጠር የያኔው የዩናይትድ ስቴትስ ፕሬዚደንት ዕለቱን ዴት ዊል ሊቭ ኢን ኢንፎሜ በሐፍረት በቁጭት ሲታወስ የሚኖር ብለውት ነበር። የትናንቱ የፕሬዚደንት ኦባማና የጠቅላይ ሚኒስትር አቤ የፐርል ሃርበር ጉብኝት ታሪካዊ ነው ተብሏል። ስሜቶቼን ሁሉ ሰብስቤ በአትኵሮት ሳዳምጥ ከነፋሱ ሽውታ ዝማሬና ከሚያጒረመርሙትና ከሚገለባበጡት ማዕበሎች መካከል የእነዚያ ወታደሮች ድምፆች ተለይተው የሚሰሙኝ ይመስለኛል። አቤ ትናንት የተናገሩት ቃል ነው። ያኔ በድብደባ በሰጠመችው ዩኤስኤስ አሪዞና የጦር መርከብ ቅሪት ላይ በተገነባው ቤተ መዘክር ቆመው የተናገሩትና አክብሮታቸውን የገለጹት የጃፓን ጠቅላይ ሚኒስትር ሽንዞ አቤ ሐዘናቸውን ገልጸዋል፣ ቃልም ገብተዋል። የጦርነትን አስፈሪ ሁኔታዎች ጨርሶውኑ መድገም የለብንም። ይህ የጃፓን ሕዝብ የገባው ብርቱ ቃል ነው። ያኔ ከዛሬ ሰባ ዓመት በፊት ዓለምን በእጅጉ ካስደነገጡና እስከ ዛሬም ጠባሳቸውን ካኖሩ የሁለተኛው የዓለም ጦርነት ቁስለቶች መካከል በጦርነቱ የማብቂያ ወራት የአሜሪካ አሜሪካ ሂሮሽማና ናጋሳኪ ላይ የጣለቻቸው አቶሚክ ቦምቦች ዘወትር ሲታወስ ይኖራል። አንድ ሥራ ላይ ያለ የአሜሪካ ፕሬዚደንት ሂሮሽማን ሲጎበኝ ባራክ ኦባማ የመጀመሪያው ሆኑና፣ የዛሬ ሰባት ወር ያንን ህመም ለመዳበስ ሞክረዋል። ያኔ በአስሮች ሺዎች የሚቆጠሩ ሲቪሎች ናቸው ሁለቱ ከተሞች ላይ ያለቁት። ፕሬዚደንት ኦባማ ሂሮሺማን የጎበኙ ጊዜ ስለ ሀገራቸው ያ ያለፈ ጥቃት ይቅርታ አልጠየቁም። አቤም ቢሆኑ ትናንት ፐርል ሃርበር ላይ ይቅርታ አላሉም። ይልቅ የጃፓኑ ጠቅላይ ሚኒስትር በንግግራቸው አጉልተው ለማሳየት የሞከሩት ያንን ሕመም ለማከም የሀገሮቹን ግንኙነቶች ይበልጥ ለማጠናከር ዩናይትድ ስቴትስ እያደረገች ያለችውን ጥረት ነው። ፕሬዚደንት ባራክ ኦባማም የእርቅን አስፈላጊነት በአጽንዖት ተናግረዋል። ጦርነቶች ይቆማሉ። እጅግ የተጠላሉ ባላንጦች እጅግ የጠበቁ ወዳጆች ይሆናሉ። የሰላም ፍሬ ግን ሁልጊዜ ከጦርነት ጥፋቶች ሁሉ ያይላል። ከፐርል ሃርበሩ ጥቃት የተረፉት አልፍሬድ ሮድሪጌዝ የጃፓን ጠቅላይ ሚኒስትር ጉብኝት ያስደሰታቸው መሆኑን ገልጸዋል። በጃፓን ላይ ጥላቻና ቂምም እንደሌላቸው ተናግረዋል። I'm glad he's coming to show that we are all peaceful now አሁን ሁላችንም ሰላማዊ መሆናችንን ያሳያልም ብለዋል ሮድሪጌዝ። የአቤ ወደ ፐርል ሃርበር መምጣት የቀድሞዎቹ ደመኞች ዩናይትድ ስቴትስ እና ጃፓን ዛሬ ወዳጅ ናቸው፣ በወደፊት ዕድሎቻቸው ላይ ነው የሚነጋገሩት። አዲሱ አስተዳደር ወደ ዋሽንግተን ሲገባ ግን ይህ ግንኙነት ምን እንደሚሆን ብዙዎች በጉጉት እየጠበቁት ነው። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስንዘልቅ ደግሞ በርካታ የአፍሪካ ሀገሮች የሚኖሩ ሰዎች በበርካታ የአፍሪካ ሀገሮች የሚኖሩ ሰዎች አስተማማኝ የሆነ የኤሌክትሪክ ኃይል ባለማግኘታቸው ሲቸገሩ ይታያሉ። የኤሌክትሪክ መስመር በደጃቸው ያላለፈ ገጠራማ ቦታዎችም ብዙዎች ናቸው። ባለፉት አምስት ዓመታት ታዲያ የኤሌክትሪክ ኃይል ለሁሉም ማዳረስ የሚቻልበትን መንገድ ሲያጠኑ የቆዩ ባለሙያዎች አዲስ ሀሳብ አፍልቀዋል። የዩናይትድ ስቴትስ መንግስትም በሚሊዮኖች የሚቆጠር ዶላር ይህንን እቅድ ተግባራዊ ለማድረግ መድቧል። ሄንሪ ሪጅዌል የዘገበውን መስታወት አራጋው ታቀርባለች። ወደ 600 ሚሊዮን የሚጠጉ በመላው አፍሪካ የሚኖሩ ሰዎች የኤሌክትሪክ ኃይል አያገኙም። በፀሐይ ጨረር የሚሰራው የኃይል ማመንጫ ይህንን ችግር ይቀርፋል ተብሎም ይጠበቃል። ገመድ አልባው ከጨረር የሚገኘው የኤሌክትሪክ ኃይል ወጪው ከእለት ወደ እለት እየቀነሰ መጥቷል። አሁን ተጠቃሚዎች የኃይል ማመንጫ መሳሪያውን ለመከራየት እና ለሚጠቀሙበት የኤሌክትሪክ ኃይል በአማካኝ በቀን ሲሰላ ሀምሳ የዩናይትድ ስቴትስ ሳንቲም ብቻ ነው እንዲከፍሉ የሚደረገው። ሉሞስ ግሎባል በናይጄሪያ ሞባይል ቴሌፎን ኔትወርክ በምህጻረ ቃን ኤምቲኤን የተንቀሳቃሽ ስልክ የኔትወርክ ዝርጋታ ላይ የሚሰራ ትልቅ ኩባንያ ነው። ይህንን በፀሐይ ጨረር የሚሰራ አዲስ ቴክኖሎጂ በናይጄሪያ ለመዘርጋት ቀላል እንደሆነ ነው የገለጸው የድርጅቱ ስራ አስኪያጅ ኒርማራውም። ከፀሐይ ጨረር የሚቀበለውን የኃይል ማሰባሰቢያ መሳሪያ በመኖሪያ ቤቶች ጣሪያ ላይ፣ ተቀጥያ መሳሪያዎቹ ደግሞ በቤት ውስጥ እንዲቀመጡ ይደረጋል። ሁለቱ መሳሪያዎች የሚገናኙት በኤሌክትሪክ ገመድ ነው። በሁለቱም መሳሪያዎች ላይ ደግሞ ገመዱን መሰኪያ ቀዳዳዎች አሉ። ሁለቱን ለማገናኘት የጠለቀ የኤሌክትሪክ እውቀት አያስፈልግም። ጨረር የሚቀበለው መሳሪያ በፀሐይ ብርሃን ኃይል ከሞላ በኋላ አገልግሎቱን ለማግኘት ገንዘብ መክፈል ያስፈልጋል። ያለምንም ውጣ ውረድ ተንቀሳቃሽ ስልክን በመጠቀም ክፍያውን መፈጸም ይቻላል። የኩባንያው ሙሉ ወጪ የሚሸፈነው በዩናይትድ ስቴትስ መንግስት በሚተዳደረው ኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን በምህጻረ ቃል ኦፒክ የተባለው ድርጅት ሲሆን በፕሬዚዳንት ባራክ ኦባማ የአፍሪካ ሀገራት ራሳቸውን ከችግር እንዲያወጡ ከነደፉት የገንዘብ አቅርቦት መንገዶች መካከል አንዱ ነው። በናይጄሪያ የሉሞስ ግሎባል ኩባንያ ስራ አስኪያጅ ኒርማራው so fifty million dollars of uh, of um, OPEC money as debt towards systems. That will take us to. ስለዚህ 20 ሚሊዮን ዶላር የሚሆነው የኦፔክ ብድር የፀሐይ ጨረር የሚቀበለውን መሳሪያ መዘርጋት ሥራ ላይ ነው የሚውለው። በናይጄሪያ 250 ሺህ የሚሆኑ መሳሪያዎች ዘርጋት ያስችለናል ማለት ነው። ካለ ኤሌክትሪክ ተሸካሚ መስመር የኤሌክትሪክ የኃይል አገልግሎት ለማስፋፋት ጥረት በሚደረግበት ወቅት የተለያዩ የአፍሪካ ሀገራት በሚሊየን የሚቆጠር ዶላር ባለ ገመዱን የኤሌክትሪክ ኃይል በመዘርጋት ላይ ይገኛሉ ሴኔጋል በአፍሪካ ወደ ሀያ ሜጋዋት የሚያመነጨውንና ለመቶ ስልሳ ሺህ ሰዎች የኤሌክትሪክ ኃይል ማዳረስ የሚችለውን ትልቁን የኃይል ማመንጫ ጣቢያ በዚህ አመት በጥቅምት ወር አስመርቃለች ቻርሎቴ ኦቢን ካልዲጃን ግሪንዊሽ የተባለው ኩባንያ ዋና ስራ አስኪያጅ ናቸው። ሁሉም ሀገሮች የኤሌክትሪክ ኃይል አቅርቦት ለማስፋፋት የተለያዩ መንገዶችን መጠቀም አለባቸው። በሴኔጋል ከፀሐይ ብርሃን የሚገኘው የኤሌክትሪክ የራሱ የሆነ ስፍራ አለው። ብዙ ጊዜ የፀሐይ ብርሃን አርባ ዲግሪ ላይ ነው የሚሆነው ከእንግሊዝና ሰሜን ፈረንሳይ ካለው የፀሐይ ብርሃን ጋር ሲነጻጸር በሁለት እጥፍ ይበልጣል። እንደ አውሮፓውያን አቆጣጠር በ2040 የብሔራዊ የኃይል አቅርቦት ኤጀንሲ ወደ አንድ ቢሊየን የሚሆኑ ነዋሪዎች ከሰሃራ በታች በሚገኙ የአፍሪካ ሀገራት ባለገመድ የኤሌክትሪክ ኃይል ያገኛሉ ብሎ ገምቷል። ነገር ግን ግማሽ ሚሊየን የሚሆኑት ሰዎች በውሃ ኃይል ከሚሰራው ባለገመድ የኤሌክትሪክ ኃይል ይልቅ ገመድ አልባውን ከፀሐይ ብርሃን የሚገኘውን ኃይል መጠቀም ይችላሉ። ባለሀብቶችም ከፀሐይ ብርሃን የሚገኘው ኃይል ክፍተቱን እንደሚሞላና ለአየር ንብረትም ደህንነት ከፍተኛ አስተዋጽኦ እንደሚኖረው ታላቅ እምነት አላቸው። ሶስት ሰዓት ተኩል ሆነ ከምሽቱ አሁን አዲስ አበባ ላይ ዋሽንግተን ዲሲ እና አካባቢዋ ረቡዕ ታህሳስ 19 2009 ዓ ም ከቀኑ ሰባት ሰዓት ተኩል ነው አሁን ከእናንተ አስተያየቶች ጥቂቱን እናሰማችሁ ሰላም ቪኦኤ እንዴት ናቸው የአሜሪካን የፕሬዝደንት ምርጫ የሚወሰነው አምስት መቶ ሰላሳ ስምንት በሚወክሉ ወኪሎች ነው፣ በኤሌክትሪካል ኮሌጅ እና የአሜሪካን ምርጫ በህዝብ የሚመረጥ አይደለም። ፕሬዝደንቱ ግልጽ አይደለም ያለው ነገር በአጠቃላይ ሲታሰብ ማለት ነው። የህዝብስ ምርጫ ለዚህ ለፕሬዝደንት ምርጫ ላይ ምን አስተዋጽኦ አለው? እነዚህ አምስት መቶ ሰላሳ ስምንት ሰዎች ፓርቲ አባል ናቸው ወይ? ለምሳሌ ዲሞክራት ኤንድ ሪፐብሊካን፣ ሪፐብሊካን ከሆነ የሚመርጠው ሪፓብሊካንን ነው። ዲሞክራት ከሆነ ደግሞ የሚመርጠው ዲሞክራትን ነው። ይሄ ግልጽ ነገር ነው። ግልጽነት ያለው አይመስልህም? አጠቃላይ እና እና ባለፈው ምርጫ ላይ ሂላሪ ነች እንግዲህ ከፍተኛውን የህዝብ ቁጥር ያገኘችው እና እስቲ በዚህ ላይ ያለውን ነገር ግልጽ በሆነ ሁኔታ ለምሳሌ እየወጣንም እየመረጥንም ነው። እና የሕዝቡስ ምርጫ ምን ምን ምን ያስፈልጋል? በዚህ መልኩ ሲታይ ማለት ነው ሲታሰብ ምን ያስፈልጋል? ዲሞክራሲ የአይነት አሰራር ነው ወይ? እና ትንሽ ኮንፊዥን አለው። ሌሎች ሀገሮች ውስጥ የሚጠቀሙ ሀገሮች አሉ ወይ? ላይክ ያደጉ ሀገሮች አውሮፓውያኑ አሉ መስሎኝ፣ ይህንን ኮምፔር በማድረግ ብታብራሩ ምናምን ግልጽ ስላልሆነ ነው። ብርሃን ነኝ ሀይ ቢዎች አንድ ግለሰብ ያለውን ስርዓት ደግፎ ኢትዮጵያ አስራ ስድስት ኤርትራ አስራ ሰባት ጋዜጠኛ ተስሯልና ከመቶ ሚሊዮን አስራ ስድስት ሰው ቢሰቃይ ወይ ቢሞት ወይም ቢታሰር እንደ ማለት ነው። ምንድን ነው ብሎ ራሱን በጣም የሚገርመው የአሁኑ ስርዓት ደጋፊዎችና የአሁኑ ስርዓት ራሳቸውን የሚያወዳድሩት ካለፉት ክፉ ዘመኖች የራሳቸውን ክፉ ስራ ነው የሚያወዳድሩት። መጀመሪያ ክፉ ስራ ለመስራት ምን አነሳሳችሁ ነው? አንድ ሰው ለተመስገን ቤተሰቦች ወይም ለእስክንድር ቤተሰቦች ወይም ለሀብታሙ ቤተሰቦች የመቶ ሚሊዮን ያህል እንደታሰረ የሚቆጥሩት አንድ ግለሰብ መብት የመቶ ሚሊዮን ህዝብ ያህል መብት አለው ብዬን ማሰሆኔ የዛ ግለሰብ ህልውና ሚኖ እስከኖረ መከበር አለበት። ወንጀል ሳያጠፋ ያለ ወንጀል እንዲህ መታሰሩ የግፍግፍ ነው። ይህ ስርዓት እታደሳለሁ ይላል። ሰዎችን ጉልበት አስሮ ወስዶ በሚፈልገው ሪዮት አለም በጉልበት ጠምቆ ታደሱ ይላል። ይሄ ነው ወይ ጫካ ያስገባችሁ? ይሄ ነው ወይ መስዋዕትነት ያስከፈላችሁ? ነው ብለው አስተያየት ያደረሳችሁንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛችኋለን። በኢሜል ነውን የሚሻለኝ ስልክ ምን አደዋወለኝ ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን ይደርሰናል። የተከበራችሁ አድማጮች በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ እየተላለፈላችሁ ያለውን የረቡዕ ታህሳስ 19 2009 ዓ.ም ስርጭታችንን ነው እየተከታተላችሁ ያላችሁት። ፕሮግራሙን እየመራች ያለችው ብርሃን ኃይሉ ነች። የምናስተናግዳችሁ ሰሎሞን አባተና ቆንጅት ታዬ ነን። የዜናና የትንታኔው አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አንድ ሙዚቃ እንጋብዝ። ብርሃን ብርሃን ኃይሉ ዘጋጅታለች። ጥላሁን ገሰሳ ውሸት ለመናገር አትሻምላሴ ውሸት

Bu şey Let me ሩ ምርጫ ነው። ብርሃን አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት መደበኛ ስርጭታችን ነው። ተከታዩ ዝግጅት አሜሪካና ሕዝቧ ይሆናል። በዩናይትድ ስቴትስ ብዙ አካባቢዎች የተመሰረቱ ድርጅቶች የመኖሪያ ወይም የሥራ ፈቃድ የሌላቸውን የውጭ ሀገር ሰዎች በሕግ አስከባሪ አካላት ቢታሰሩ ያሏቸውን መብቶች እንዲያውቁ ያስተምራሉ። በተለይ ተመራጩ ፕሬዚደንት ዶናልድ ትራምፕ በኢሚግሬሽን ጉዳይ ጥብቅ ፖሊሲ እንደሚኖራቸው እየዛቱ ባሉበት በአሁኑ ወቅት ይህ አገልግሎት ይበልጥ አንገብጋቢ እንደሆነ ብዙዎች ይናገራሉ። የቪኦኤዎቹ አሊን ባሮስ እና ክሪስቲና ስሚት ዋሽንግተን አቅራቢያ ዋሽንግተን ዲሲ አቅራቢያ ሲያትል፣ ሜሪላንድ ውስጥ ለውጪ ሀገር ሰዎች መብቶቻቸውን እንዲያውቁ ለማስተማር የተካሄደ ሴሚናር ተከታትለዋል። ቆንጅታየ ለአሜሪካና ሕዝቧ ህዝቧ ፕሮግራም ይዘዋለች። በኃይል ጓ ጓ ጓ የሚል ነገር ይሰማል። ህግ አስከባሪዎች የሰው ቤት በር ሲያንኳኩ ምን እንደሚመስል በማስተማሪያው ዝግጅት ላይ በበጎ ፈቃደኝነት የሚያገለግሉ ናቸው። ጣውላ ይዘው የሚያንኳኩት ከድምጹ ኃይለኝነት የተነሳ ታዲያ የተሰበሰበውን ሰው ጸጥ ብሎ እንዲያዳምጥ አድርጎታል። ካዛ ደ ሜሪላንድ የተባለው የሃያትስቪሉ ቀበሌ መርሃ ግብር ጎላ ብሎ እንዲሰማ ያደረገበትም ዓላማ ይኸው ነው። አንድ መቶ የሚሆኑ ሰዎች ተሰብስበው የኢሚግሬሽን ሕግ አስከባሪዎች ቢመጡባቸው ወይም ቢያስሯቸው ምን ማድረግ እንዳለባቸው የሚሰጠውን አጠር ያለ ስልጠና እየተከታተሉ ናቸው። የካዛ ደ ሜሪላንድ ባለስልጣናት ፍላጎት ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎች ህገ መንግስታዊ መብቶቻቸው በየትኛውም የዩናይትድ ስቴትስ አካባቢ አንድ አይነት መሆኑን በሚገባ እንዲረዱት ነው። ሁላችንም እነዚያን መብቶች ተረድተን እንዴት እንደምናስከብር ማወቅ አለብን። በአንድ ጉዳይ በህግ አስከባሪ ክፍል ቢጠየቁ ምንም ያለመናገር መብት፣ ቢታሰሩ ጠበቃ የማቆም መብት፣ ስምና የምትኖሩበትን ክፍለ ሀገር ብቻ የመናገር መብት ያላችሁ መሆኑን እንድታውቁት ያስፈልጋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ህገወጥ ፍልሰትን ለመከታተል አሜሪካን ከሜክሲኮ የሚያዋስናትን ድንበር በግንብ አጥረዋለሁ ህጋዊ ፈቃድ የሌላቸውን ደግሞ አባረራለሁ ሲሉ ዝተዋል ማሪያ ሄሬራ ፈቃድ የላትም እና ይሄ ነው እንቅልፍ የነሳት ትራምፕ ብዙ ስልጣን ነው የሚኖራቸው ብዙዎቻችን የሚያስፈራን ያ ነው ማሪያ ሄሬራ በእንግሊዝኛው የአህጽሮት መጠሪያው ዳካ Deferred Action for Childhood Arrivals program የተባለውና በልጅነት ወደ አሜሪካ የመጡ ነገር ግን ህጋዊ ፈቃድ የሌላቸውን በሚሊዮኖች የተቆጠሩ የውጭ ሀገር ሰዎች እንዳይባረሩ በፕሬዝደንት ባራክ ኦባማ ትዕዛዝ የወጣው ድንጋጌ ተጠቃሚ ነች። አንድ ቀን ተነስተው ቢሰርዙት ብዙ ቤተሰብ ይለያያል። ያ በጣም ያስጨንቀኛል። ምንም የማውቀው ነገር የለም። ዛሬም እዚህ የመጣሁት መረጃ ለማግኘት ብዬ ነው። ብዙ የማላውቀው እነርሱ የሚያውቁት ነገር ሊኖር ይችላል በሚል። ዳንስታይን ደግሞ ፌዴሬሽን ፎር አሜሪካን ኢሚግሬሽን ሪፎርም የተባለ ድርጅት ፕሬዚደንት ናቸው። እንደ ማሪያ ሄሬራ ላሉ ሰዎች ደስ የሚል ጊዜ እንዳልሆነ እረዳለሁ ይሉና የሆነ ሆኖ እንደ ካሳ ደ ሜሪላንድ ያሉት ቡድኖች የሚሰጡት ትምህርት የኢሚግሬሽን ሕጉን ለማስከበር የሚደረገውን ጥረት የሚያደናቅፍ ነው ባይ ናቸው። እነዚህ ድርጅቶች የሚያደርጉት ነገር እዚህ አገር ውስጥ ማን የመኖር መብት እንዳለውና ማን እንደሌለው የሕግ አስከባሪው ክፍል ሠራተኞች መለየት እንዳይችሉ ማድረግ ነው። አላማውም የኢሚግሬሽን ህጉን ለማስከበር እንዳይቻል ማደናቀፍ ነው። አንዳንዶች ዶናልድ ትራምፕ ስልጣን ሲይዙ ህጋዊ ፈቃድ የሌላቸውን ሰዎች ማሳደዳቸው እንደማይቀር ይጠብቃሉ። ሌሎች ደግሞ ትራምፕ ከወዲሁ ጉዳዩን በደንብ ቢረዱ ነው የሚሻለው ይላሉ። ሆዜ ማኑዌል ፔሬዝም ህጋዊ ፈቃድ የለውም። እቺ ሀገሬ ነች። እርግጥ እዚህ አልተወለድኩም ያደግሁት ግን እዚሁ ነው። ከእንቅልፌ ስነሣ እኔ አገሬ ብዬ የማውቀው የለመድኩት አገሬ ይኸው ነው። ሌላ ቦታ አይታየኝም። ስለዚህ ፍርሃት የሚባል ነገር የለኝም። ዶናልድ ትራምፕ በዚህ ዳካ በሚባለው ድንጋጌ የሚጠበቁ 741 ሺህ ልጆች ነገር ያሳዝነኛል ብለው በአንድ ወቅት ተናግረው ነበር። አይባረሩም ግን አላሉ። አመሰግናለሁ ቆንጂት ለውጭ ሀገሮች ሰዎች መብቶቻቸውን የማሳወቂያው ስልጠና የተሰጠበት ዘገባ የተጠናቀረው ዋሽንግተን ዲሲ አቅራቢያ በምትገኘው ሃያትስቪል ሜሪላንድ ነው ተከታዩ ዝግጅት ዲሞክራሲ በተግባር ነው ታይም መጽሔት ዶናልድ ትራምፕን የ 2016 የአመቱ ሰው ብሎ ሲመርጣቸው ፕሬዝደንታዊ ምርጫ ዘመቻው አንዳንዴ አሜሪካውያንንና በሚሊዮኖች የሚቆጠሩ የዓለም ሕዝቦችን ካስደነገጠ በኋላ ስለነበረ ብዙም አላስገረመም። የቪኦኤው ጅም ሎን ያጠናቀረው ዘገባ ሊገባደድ በተቃረበው የአውሮፓውያኑ አመት በዓለማችን ከተከናወኑ አበይት ድርጊቶች አንዱንና ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዝደንት ሆነው በይፋ ስራ ከጀመሩ በኋላ ሊገጥሟቸው የሚችሉ አንዳንድ ፈተናዎችን ለማየት ይሞክራል። ሶሎሞን ክፍሌ ያቀርበዋል። የዶናልድ ትራምፕ የዋይት ሃውስ ቤተ መንግሥት ጉዞ የጀመረው በአውሮፓውያኑ ዓመት 2015 ሰኔ ላይ ሲሆን የምርጫ ዘመቻቸው ቀላልና ግልጽ መልእክትም ደጋፊዎቻቸውን በአብዛኛው ያስደሰተ ነበር። አሜሪካን እንደገና ታላቅ እናደርጋለን የሚል I am officially running. የዩናይትድ ስቴትስ ፕሬዝዳንት ለመሆን በይፋ ውድድሬን ጀምር ያለው አገራችንን እንደገና ታላቅ እናደርጋለን። ዶናልድ ትራምፕ አወዛጋቢ መሆን የጀመሩት ገና ሀ ብለው በምርጫው ከገቡና ሕገ ወጥ ባሏቸው ፍልሰተኞች ላይ ቁጥጥር እንደሚያደርጉ እንዲሁም ወደ ዩናይትድ ስቴትስ መምጣት የሚፈልጉ ሙስሊሞች እገዳ እንዲደረግባቸው ሐሳብ ካቀረቡ በኋላ ነው። ለፕሬዝደንትነት አብረዋቸው ይወዳደሩ የነበሩ ሪፑብሊካን ተቀናቃኞቻቸው ቢንቋቸውም ግን ዶናልድ ትራምፕ የሚበገሩ አልሆኑም። አዲስ መጤው ትራምፕ በፖለቲካው ዓለም ብዙ የቆዩና ልምድ ያላቸውን ተፎካካሪዎቻቸውን በሙሉ አንድ በአንድ እየዘረሩ መጡ። በተካሄዱ ጠንካራ ክርክሮችም ለምሳሌ ከቀድሞው የፍሎሪዳ አስተዳዳሪ ጄብ ቡሽ ጋር በሚከተለው መልክ ተጋጭተዋል። ይሄ ቀላል ስራ አይደለም፣ አሉ ጄብ ቡሽ፣ የፕሬዚደንቱ ሥራ ለማለት። ዶናልድ ትራምፕ ሲመልሱ ግን አዎ፣ ጄብ አንተ እኮ ጠንካራ ሰው ነህ፣ በሚል ስላቅ ነበር። ጄብ ቀጠሉ፣ ደግሞም እኮ መሪ ያስፈልገናል። አንተ ደግሞ መቼም ቢሆን የዩናይትድ ስቴትስ ፕሬዚዳንት መሆን አትችልም። እየተሳደብክ ፕሬዚዳንታዊ መንበሩን መያዝ አትችልም። ትራምፕ በኩራት መልስ ሰጡ። እንግዲህ ያንን የምናየው ይሆናል። በአሁኑ ወቅት ግን በህዝብ አስተያየት መለኪያ እኔ አርባ ሁለት በመቶ ሳገኝ አንተ ገና ሶስት በመቶ ላይ ነህ። ስለዚህ በእስካሁኑ አያያዜ እኔ በተሻለ ሁኔታ ላይ ይገኛለሁ። የዲሞክራቲክ ፓርቲውን ውክልና ለማግኘት በተካሄደው ውድድር ደግሞ የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከብዙ ትግል በኋላ ድል አድርገው ወጡ። በተለይ ከቬርማንቱ ሴናተር በርኒ ሳንደርስ ቀድሞ ያልተጠበቀ ጠንካራ ፉክክር ነበር ሂለሪ የገጠማቸው። ግን ውክልናውን አግኝተው ዶናልድ ትራምፕን መጋፈጥ ያዙ። የዲሞክራቲክ ፓርቲውን ውክልና ማግኘታቸውን ካረጋገጡ በኋላ ወዲያውኑ የጀመሩት ዶናልድ ትራምፕ ፕሬዚደንት ለመሆን ብቃት የላቸውም በሚል ኃይል ቃል ነበር። በትዊተር ማባበል የምችለውን ሰው የኒኩሌር ጦር መሣሪያን ቁልፍ መጨበጥ ይችላል ብለን ልታምነው አትችልም። የምርጫው ውጤት በተገለጸበት ምሽት ግን ዶናልድ ትራምፕ ዓለምን አስደነገጡ። ብዙዎች የደገፏቸውን ሂለሪ ክሊንተንን አሸንፈው ቀጣዩ የዩናይትድ ስቴትስ ፕሬዝደንት እንደሚሆኑ ይፋ ተደረገ። ዶናልድ ትራምፕ ወዲያውን ወጥተው ያደረጉት የድል ንግግርም በዘመቻው ወቅት ከታየው ከፋፋይነት በጣም የለዘበ ነበር። በመላ ሀገሪቱ ያላችሁ ሪፐብሊካን ዲሞክራቶችና፣ በየትኛውም ፓርቲ የሌላችሁ በሙሉ አሁን ጊዜው ሁላችንም እንደ አንድ የተባበረ ህዝብ አንድ ላይ የምንመጣበት ወቅት ነው። ሂለሪ ክሊንተንም ደጋፊዎቻቸው የምርጫውን ውጤት እንዲቀበሉ በመጠየቅ ንግግር አሰምተዋል። ዶናልድ ትራምፕ ፕሬዚዳንታችን ይሆናሉ። ሀገሪቱን ለመምራት እድሉን እንስጣቸው። ዶናልድ ትራምፕ በፕሬዝደንትነት እንዲመረጡ ያበቃቸው ምንድን ነው? የፖለቲካ ተንታኙ ቶም ደ ፍራንክ የሚሉት ቁልፍ ከሆኑ ምክንያቶች አንደኛው ለለውጥ ያላቸው ፍላጎት ነው። እንደሚመስለኝ መገናኛ ብዙሃኑን ጨምሮ ሁላችንም የነበረን ግምት የተሳሳተ ነበር። የቀድሞ ፕሬዚዳንት ጆርጅ ደብልዩ ቡሽ እንደሚሉት ለለውጥ ያለው ትልቅ ፍላጎት ነበር ነበርና በመጨረሻ ትራምፕ ያሏቸውን ድክመቶች ሁሉ ይዘውም ብቸኛው ለውጥ አምጪ ሆነው ታዩ። ሌላው የፖለቲካ ተንታኝ ጆን ፍሮንቴ በበኩላቸው ሲናገሩ ደግሞ ዶናልድ ትራምፕ ስራ ሲጀምሩ ኮንግሬሱ በሪፓብሊካኖች ቁጥጥር ስር ማለትም የሁለቱንም ምክር ቤቶች አብዛኛውን መቀመጫ በያዘበት ወቅት መሆኑ ይጠቅማቸዋል። የሪፐብሊካን ፓርቲው ኮንግረሱን መቆጣጠር፣ በተለይ ክሊንተን በተከፋፈለ መንግሥት ስር ይገጥማቸው የነበረ ችግር ትራምፕን አይገጥማቸውም የሀገር ውስጥ ፖሊሲ አጀንዳዎችን ለማሳለፍ ይቀላቸው ይመስለኛል። ከእንግዲህ ዶናልድ ትራምፕ የሚያስፈልጋቸው በዘመቻው ወቅት ለቁልፍ ደጋፊዎቻቸው የገቧቸውን ቃል ኪዳኖችና በዩናይትድ ስቴትስ የምርጫ ታሪክ ታይቶ ያልታወቀውን መከፋፈል ላጣጥመው ሀገሪቱን አንድ ለማድረግ የሚችሉበትን መንገድ መፈለግ ይሆናል ሲሉም የፖለቲካ ጠበብት ይመክራሉ። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ ነው። የሴቶችና ቤተሰብ አዘጋጅና አቅራቢ እዚሁ አጠገቤ ስቱዲዮ አለሽ ቆንጂት ሆንያቸው ሰሎሞን። በአካባቢያችን ሜሪላንድ ሞንትጎሞሪ አካባቢ እድሜያቸው የገፋ በጡረታ ወይም በህመም ምክንያት ቤት የዋሉ ኢትዮጵያውያን አብረው እየተጨዋወቱ ቡና እየጠጡ አካላዊ ማነቃቂያ ስፖርትም እየሰሩ ሲቻልም ወጣ ብለው ታሪካዊ ቦታዎችን የሚጎበኙበት አገልግሎት እየተሰጠ መሆኑን ባለፈው ሳምንት ዘግበናል። አገልግሎቱን የሚሰጡት የወል ቤት በሚል ስብስብ ስር የተሰባሰቡ ዜጎች ናቸው። ታዲያ ባለፈው ዝግጅት አረጋውያኑ ያልወለድናችሁ ልጆቻችን ሰበሰባችሁን ብለው ሲመርቋቸው የሰሙ አንዳንድ ሰዎች እረ ሰፋ ያለ ማብራሪያ ይሰጠን፣ የት ነው ያለው? ምንድን ነው የሚያደርጉላቸው? እኛስ እንዴት እንርዳ? ብለው ጠይቀው ነበር እና አስተባባሪዋን ወይዘሮ ታድላ ፋንታን እስቲ ሰፋ አድርገው ያብራሩ፣ ሌሎች የሚያግዟችሁ ብያቸው ነበር። ወይዘሮ ታድላ በመጀመሪያ እድሉ ስለተሰጠኝ በጣም አመሰግናለሁ። የምናሰባስባቸው በሳምንት አራት ቀን ያለን ሰኞ፣ ማክሰኞ፣ ሐሙስና ቅዳሜ ከሰኞ እስከ ሐሙስ ባለው እዚህ አምኸርስት አሜኒው አስራ አንድ ሶስት ዜሮ ሶስት ሲልቨር ስፕሪንግ ሜሪላንድ ነው የምናገናኛቸው ያው ግጥል። ወደፊቱ ይሄ ቦታ ሊቀይር ይችል ይሆናል፣ እየጠበበ ያለ። ቅዳሜ ቀን የምናዘጋጀውን ግን በጣም በርካታ ሰው ስለሚገኝበት አንድ ሺህ ፎሬስት ግሌን ሲልቨር ስፕሪንግ ሜሪላንድ ነው የምናካሄደው ተከራይተን አንድ ቦታ ማለት ነው። የአዛውንቶች መገናኛ ነው። ያም ቦታ ቢሆን ምን አገልግሎት ነው ምሰጧቸው? ምን ሲያደርጉ ነው? ምን እያደረጉ ነው አብረው ጊዜ የሚያሳልፉት? አንደኛ እንደ መጀመሪያ ሲገናኙ እንደ ሀገራቸው ተቃቅፎ ይሳሳማሉ? ጥብቅ ያለ ሰላምታ ይለዋወጣሉ። ይጠያየቃሉ ገጠመኞቻቸውን አንስተው ይጨዋወታሉ፣ ይሳሳቃሉ። በእኛ በኩል እለቱ የተለያየ ስያሜ ካለው በአለም አቀፋዊ ስያሜ ወይም ባሉበት አካባቢ ከአሜሪካ ጋር የተያያዘ ስያሜ ካለው ወይም በኢትዮጵያ ስላሳለፍናቸው ታሪካዊ ቀን ካለው ውይይት ይደረጋል ከተለያየ ሚዲያ ሶሻል ሚዲያ ጋር በማያያዝ የተለየ ነገር ካለው እንዲያዩ ትደረጋል። ትረካ አንዳንዴ ይኖራል። የተለየ ክስተት ካለ ለምሳሌ ባነሳ ካለፈው ፕሬዚዳንት ፊደል ካስትሮ፣ የኩባው መሪ ሲሞቱ እሳቸው ማን ነበሩ ከኢትዮጵያ ጋር የነበራቸው ግንኙነት ለኢትዮጵያ ያደረጉት አስተዋጽኦ ምንድን ነው የሚለውን ጭውውት እየተደረገበት ሁኔታ አለ የሚያዝናኑ የሚያስቁ የሚያወያዩ ትምህርት ይሰጣሉ የምንላቸው መጽሐፎችን ካሉ የመጽሐፍ ንባብ ይኖራል በዛ የመጽሐፍ ንባብ የእነሱን አስተያየት እንዲሰጡ እንዴት እንደሚያዩት እናበረታታቸዋለን ቡና ትጠጣላችሁ ያብራችሁ ብያቸው ነበር ነበርና አንዲቱን እናት አዎ ቡና እንጠጣለን። ታድላ ታፈላለች ቆንጆ አድርጋ ሲሉ ነበር። ቡናም ይፈላላቸዋል፣ ቡናም ይፈላላቸዋል። እኔ በነገራችን ላይ እኔ ብቻ አይደለሁም። አንዳንዴ የበጎ አድርጎት የሚፈጽሙ ሰዎችን መጥተው በተለይ በተከታታይ የሚመጡ ሁለት ሶስት ሰዎች አሉ፣ መጥተው ያፈሉላቸዋል። እነሱ ከሌሉ እኔም እራሴ ያፈላለው የቡና ቁርስ ከኛም አንዳንዴ ይቀርብላቸዋል፣ አንዳንዴም ራሳቸው አምጥተው በተለይ በዓል ካለው በበዓል ስም ይዘክራሉ። እንደ ንፍሮ፣ ቆሎ፣ ነገር ዳቦ ይዘው ይመጣሉ። እነሱም ራሳቸው ምን ይሰማቸዋል? እንደው ደስታቸው። የነዚህ አረጋውያን እንግዲህ ቤት ነው የሚውሉት ወዲያ ወዲህ ለማለትም አገሩም አካባቢውም አይመችም እና ሲገናኙ የሚሰማቸው ስሜት ምንድን ነው? እስኪ እርሶ ያስተዋሉትን ከእርሶ አንደበት እንስማ። ሲገናኙ ከመጠን በላይ ነው ደስ የሚላቸው። ለምሳሌ ሲቀሩ ከመካከል አንድ ቀን ሁለት ቀን እንደዚህ ሲቀሩ ለምን ቀሩ ብለው እርስ በርሳቸው እንትን ይላሉ። በጣም በፍቅር ነው የሚጠያየቁት። በፕሮግራሙ በተለይ ከዚህ በፊት የማያውቁት ነገር ከነበረ ከመጠን በላይ ደስ ይላቸዋል። ይህንን ስላሳየችውን እናመሰግናለን ይላሉ። ይህ ብቻ አይደለም። ለምሳሌ ስፖርትም ይሰራሉ። የአካል እንቅስቃሴ እንዲያደርጉ እናበረታታቸዋለን። በበጎ ፈቃደኝነት በተለይ ቅዳሜ ቅዳሜ ከኛ ጋር መጥተው የሚሰጡ ሲስተር አበብች የሚባሉ ፍስሐ የሚባሉ አሉ እሳቸው የአካል እንቅስቃሴ እንዲያደርጉ የአስራ አምስት ደቂቃ የሀያ ደቂቃን ይሰጧቸዋል። ሰውነታቸውን ማዝናናት እንዳለባቸው፣ ቤትም ሄደው መስራት እንዳለባቸው፣ እርጅና እንዳይጫጫናቸው ትምህርትም ከሕክምና እንትን ጋር የተያዙ ትምህርት ይሰጣሉ። እሳቸውም የህይወት ገጠመኞቻቸውንም እንደዚሁ ይጫወታሉ እና ይወያያሉ። እዚህ ከመጡ በኋላ ራሱ የገጠማቸው ችግር ካለ ሌላ ቦታ ሄደው የመተንፈስ አፋችን ተዘግቶ ነው የሚውለው። የምንጫወትን ወጥተን የምናየው ነገር የለም ልጆች እስኪመጡ ልጆቻችን እስኪመጡ ነው የምንጠብቀው እነሱ ይደክማቸዋል አልፈው ሄደው የሚገኙበትን ይሄን ነው በአጠቃላይ የሚመስለው ገጠመኝ አለ የሚያካፍሉን ወይዘሮ ታድላ ለየት ያለ ገጠመኝ ካለ ለምሳሌ በአንድ ወቅት አንዷ አንድ ቆሻሻ ሊደፉ ሲወጡ በሩ ተዘጋባቸው ከኋላ እና በምንም ቋንቋ ሊነጋገሩን ጨነቃቸው ከቤት ውስጥ የተያያዘ ሰዓት ነበረ እና እና አዎ ወዲያ ወጡ፣ ወረዱ፣ ላይ ታች ሮጥኩ ነው የሚሉት። ከዛ በኋላ ኡኡታ ና ቀለጥኩት ነው የሚሉት። እና ኡኡ ስል ሰው ሁሉ እያለፈኝ ዝም ብሎ ነው የሚሄደው። ከዛ መካከል ላይ አንድ ትንሽ ልጅ ተነስቶ እናቴ ልጥራልሽ ወይ ሲለኝ አዎ ብዬ አልኩኝ። ከዛ እሳት እሳት ብዬ እንትን አልኩኝ እና ጎረቤቴ አንድ ስፓኒሽ ሜንትናንስ በመጥራት ቤቱ እንዲከፈት ተደረገ። ከዛ በኋላ የለም፣ አንቺ ደጅ ቆይ፣ እኔ ነኝ መክፈት ያለብኝ ያለ። ቤቱ ሁሉ ትንሽ ተጫጭሶ አገኘው እና ጭሱ እስኪወጣ ድረስ ደጅ የቆየውበት ሁኔታ አለ። እና አሳዛኝ ገጠመኞች ሁሉ ያንን ለሌሎቹ አካፈሉም። እንዲህ እንዲህ አይነት እንትኖች አሏቸው። አንዱ ለአንዱ ለማስተማርም፣ አንዱ ለአንዱ የሚያውቀውን ለማካፈልም ይረዳል እግረ መንገድ አው፣ ወይዘሮ ታድላ ያው ቀደም ሲል እንዳሉት ሲስተር አበበች የተባሉ ነርስ እንደዚሁ የአካል መነቃቃት ስፖርት እንዲሰሩ ያግዟቸዋል ብለዋል። ሌሎችም እንደዚሁ ቡና በማፍላትም በማጫወትም የሚረዱ እንዳሉ ነው የተናገሩት። በተለያዩ የሙያ ዘርፎች ያሉ ኢትዮጵያውያን በርካቶች ናቸው እና በዚህ አካባቢ ሌሎችስ በሌሎች ሙያዎች ያሉ የሚያግዟችኋሉ? እስካሁን እኛ ጠብተን እንግዲህ አንድ ሁለት ጊዜ በምግብ ላይ መጥተው ትምህርት እንዲሰጡ ኢንቫይት ያደረግናቸው ሰዎች አሉ። የቡና ቀን ስለነበር ስለ ቡና እንደዚሁ መጠታ ትምህርት እንዲሰጠልን ጠየቅናት እናት ነበረች እና መጠታ እንደዚሁ ትምህርቱን የሰጠችበት ሁኔታ አለ። ሌሎችም ከኛ ባህል ጋር ከኛ የአገር ሁኔታ ጋር በዚህ ቀን ይሄ ስለሆነ ይሄንን እናቶች ቢያውቁ ጥሩ ነው፣ አባቶች ቢያውቁ ጥሩ ነው ብለው የሚሉ ما تقطع تمرت ماسكه دايما እንደዚሁ ካለ የውይይት እንትንም ካለ ገጠመኝ የራሳቸው ካለ መጥቶ ማካፈል እንደሚችሉ ነው። በዚህ በኩል ጥሬን የማቀርበው ማንኛውም ሰው መጥቶ የሚያውቀውን ማስተማር ይችላል። ባለፈው ጊዜ ሲናገሩ እርስዎ እንደ ጀማሪ ሆነን ይህንን ስንሰራ በየአካባቢው ኢትዮጵያውያን አረጋውያን በብዛት ስላሉ ሌሎችም እንዲሁ በያሉበት ቢቀጥሉት የእኛን ስራ እንደ ትልቅ ተጨማሪ የማህበረሰብ አገልግሎት እንድናየው ይረዳናል ብለው ነበርና፣ እናንተ ሜሪላንድ ሞንትጎመሪ አካባቢ ነው ይህንን ስራ የምትሰሩት። በሌሎች አካባቢዎች ያሉ እኛም ብንጀምር ብለው ትምህርት ሊቀስሙ የቀረቧችሁ ይኖሩ ይሆን? የመጨረሻ ጥያቄ ነው ወይዘሮ ታድል አርሶም ወደ ስራ መሄድ ይኖርበት ይሆናል። እስካሁን ድረስ የሉም ድሪም ሁሉንም አካባቢ የመድረስ ሁሉም አካባቢ የመጀመር እንትን የለውም። ለምሳሌ አሁን የችግሩ መጠንና ስፋት ስላለ ከዲሲ ሁሉ የሚመጡ ሰዎች አሉ። ታክሲ ኮንትራት ይዘው የሚመጡ አሉ። ከፒጂ ካውንቲ ሁሉ የሚመጡ አሉ። እና እዚሁ ራሱ እነኝህን ሁሉ አካባቢዎች ማዳረስ ከባድ ስለሆነ በየቦታው ለምሳሌ ቢጀመር እንዲህ አይነት ነገር የሚያበረታታ ነው የሚሆነው እና አንዱ ከአንዱ ትምህርት እየቀሰመ የተሻለ ነገር ኢቨን መፍጠር የሚቻልበት ሁኔታ ይኖራል። ችግሩ ግን አለ በእኛ ህብረተሰብ አካባቢ እንግዲህ ወይዘሮ ታድላ አዲስ ዓመትም እየመጣ ነው እና ምናልባት በ2017 እኔም ልርዳ እኔም ልጀምር የሚሉ ላስተባብር የሚሉ ብቅ ሊሉ ይችላሉ ብዬ ተስፋ አደርጋለሁኝ። መልካም አዲስ አመት። አመሰግናለሁ። በጣም እኛም እናመሰግናለን። ቆንጆት ቆንጆ ዝግጅት ነበረ። አመሰግናለሁ። እንግዲህ ሌሎችም ሰዎች እንደዚህ ብቅ እያሉ ድጋፋቸውን እንዳሉት እንደሚሰጡ እንጠብቃለን፣ ተስፋ እናደርጋለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በአዳነች ፍስሃዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅ ይታይና፣ እኔም ሰሎሞን አባትንን። ፕሮግራሙን የመራችው ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።